በኦሮሚያ ክልል ምዕራብ አርሲ ዞኖች በኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀሳውስትና ምዕመናን ላይ ሰኞ መጋቢት አስራ ስድስት በታጣቂዎች በተፈጸሙ ጥቃቶች በርካታ ሰዎች መገደላቸውን የማኅበረ ቅዱሳን ስርጭት አስታውቋል። በጥቃቱም የምዕራብ አርሲ ሀገረ ስብከት የዶዶላ ደብረ ቅዱሳን ቅዱስ ገብረ ክርስቶስ ቤተ ክርስቲያን ሁለት አገልጋዮች ከነ ቤተሰባቸው ሕይወታቸውን አጥተዋል። የአውስትሬሊያ መከላከያ ጦር አዛዥ የቀድሞ የሰራዊቱ አባላትንና ቤተሰቦቻቸውን ይቅርታ ጠየቁ። ጄኔራል አንግስ ካምቤል የጦር ኃይሉ የቀድሞ አባላቱንና ቤተሰቦቹን በአግባቡ አለመታደጉን ጠቅሰው ይቅርታ የጠየቁት የወቅቱንና የቀድሞ የሰራዊቱን አባላት ጉዳይ ከሚመረምረው ሮያል ኮሚሽን ዘንድ ቀርበው ቃላቸውን በሰጡበት ወቅት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን መጋቢት 17 ባወጣው መግለጫ በወንጀል ሥርዓት ውስጥ በሴቶችና ሕፃናት ላይ የሚፈጸሙ ጥቃቶች በወንጀል ሥነ ሥርዓትና በማስረጃ ደንቦች ባለመካተታቸው የጥቃት ተጎጂ ሴቶችና ሕፃናት ፍትሕ እንዳያገኙ ማድረጉን አስታውቋል። የጥቃት ተጎጂ ሴቶችና ሕፃናት በወንጀል ፍትሕ ሥርዓት በሚያልፉበት ወቅት ፍትሕ የማግኘት፣ ክብርና ምስጢራዊነትን በጠበቀ የፍትሕ ሥርዓት የመስተናገድ፣ ከሁለተኛ ደረጃ ጥቃት የመጠበቅና የደህንነት ጥበቃና ድጋፍ የማግኘት መብታቸው በተሟላ ተግባራዊ እየተደረገ አለመሆኑን ባደረገው ክትትል የተረዳ መሆኑን ገልጦ በኢትዮጵያ የወንጀል ፍትሕ ፖሊሲ መሠረት የጥቃት ተጎጂ ሴቶችንና ሕፃናትን የተለየ አያያዝ የሚመለከት ግልጽ የሕግ ማዕቀፍ እንዲወጣም አሳስበዋል። በዩናይትድ ስቴትስ የቦልቲሞር ድልድይ በጭነት መርከብ ተገኝቶ መደርመስ ጋር በተያያዘ ሕይወታቸው ያለፈው የሁለት ግለሰቦች አስከሬኖች ተፈልጎ መገኘቱ ተመልክቷል። የአስከሬኖቹን መገኘት የገለጡት የሜሪላንድ ፖሊስ ሮናልድ ማቾቹ ወንዶች የ26 እና ሰላሳ አምስት ዓመት ዕድሜ የነበራቸው መሆኑን ገልጠዋል። የአውስትሬሊያ ዋነኛ ደንጋይ ከሰል አምራች የነበረው ጣቢያ ወደ ታዳሽ ኃይል ምርት እንዲያመራ የአንድ ቢሊየን ዶላር ድጎማ ለገኝ ነው። ድጎማው ሃንተር ቫሊን ወደ ሶላር ፓነል አምራች ማዕከልነት ያሻግራል ተብሎ ተነግሮለታል። ዩክሬን አይስላንድን ሁለት ለአንድ በማሸነፍ ለዩሮ 2024 እግር ኳስ ሻምፒዮና አልፋለች። በሻምፒዮና ውድድር 26 ቡድኖች ተሰልፈው ይፋለማሉ። ዩሮ ዩሮ2024 ከጁን 14 እስከ ጁላይ 14 ባለው የአንድ ወር ጊዜ ውስጥ በአስር የጀርመን ከተሞች ይከናወናል። ፖድካስቶችን ለማድመጥ ኤስቤስ አምሐሪክን ይከተሉ ወይም ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ድረ ገጽን Dziękuję.